የኮሮና ቫይረስ ስርጭትን ለመክታት በትራንስፖርት ዘርፍ ላይ በመላ ሀገሪቱ ተፈጻሚ እንዲሆን ታስቦ ተግባራዊ ተደርጎ የነበረው ታሪፍ መነሳቱ ታወቀ። የፌዴራል ትራንስፖርት ባለስልጣን ለክልሎች በላከው ደብዳቤ የኮሮና ቫይረስ ወረርሽኝን ለመከላከል የትራንስፖርት አገልግሎት ሰጪዎች በሚጭኑት መጠን ላይ ተጥሎ የነበረውን ገደብ እና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ተብሏል። ክልሎችም የዋጋና የጭነት መጠን ማስተካከያ ማድረጋቸውን እየገለጹ ናቸው። አዲስ ቸኮል ተጨማሪ አለው። የኮሮና ቫይረስ ስርጭትን ለመከላከል በሚል የከተማ ታክሲና የአገር አቋራጭ ተሽከርካሪዎች የመጫን አቅማቸውን ግማሽ እንዲጭኑና የሚያስከፍሉትን ዋጋ በጥፍ እንዲጨምሩ ተወሰኑ የነበረው መመሪያ ቀርቶ የኮሮና ቫይረስ ከመከሰቱ በፊት በነበረው ዋጋና የመጫን አቅም መጫን እንዲጀምሩ ተወስኗል። በጉዳዩ ላይ አስተያየት እንዲሰጡን የፌዴራል ትራንስፖርት ባለስልጣን አቶ አብዲሳ ያደታን ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ክልሎችና የከተማ አስተዳደሮች በተመሳሳይ ጊዜ ይህን ተመሳሳይ ውሳኔ ለመወሰን ያበቃቸው ግን ከፌዴራል መንግስት የተላከ መመሪያ መሆኑን ስማቸውን መጥቀስ ያልፈለጉ የባለስልጣኑ ሰራተኛ ለቪ አስታውቀዋል። በዚህ መሰረት የሀገር አቋራጭ አውቶቡሶች የድሬዳዋና አዲስ አበባ ከተሞች እንዲሁም አንዳንድ ክልሎች ወደ ቀድሞ ታሪፍና የጭነት መጠን መመለሳቸውን አስታውቀዋል። በዚህ ረገድ የተወሰነ ልዩነት ያለው ድሬዳዋ ላይ የታክሲ አገልግሎት የሚሰጡት እንደየሰሌዳው ቁጥራቸው ሙሉ ቁጥር ያላቸው በሙሉ ቀን፣ ጎደሎ ቁጥር ያላቸው ደግሞ በጎደሎ ቀን መሆኑ እንዲቀጥል መደረጉ ሲሆን፣ በአዲስ አበባም የታክሲ ዋጋ ቅናሽ ቢያሳይም ቀድሞ ከነበረው ግን የተወሰነ ጭማሪ መኖሩን ባለስልጣኑ ያወጣው መረጃ ያመለክታል። ከሙሉ አቅሙ 25 በመቶ ብቻ እንዲጭን ተደርጎ የነበረው የከተማ ባቡርም አሁን 75 በመቶ የመጫና አቅሙን እንዲጭን ነው የተወሰነው የውሳኔው መነሻ የኮሮና ቫይረስ ስርጭት ለመከላከል ከመሆኑ አንጻር ይህ ውሳኔ ወቅቱ ነው የጠበቀ ነው። የኮሮና ስርጭት ላይ ተጽዕኖ አይኖረም በሚለው ላይ በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑ ዶክተር ወንደሰን ታዬ ብዙ አሳሳቢ አይደሉም ይላሉ። በተቃራኒ ኮቪድ-19 ከጤና ባሻገር የኢኮኖሚ ጫናም የፈጠረ በመሆኑ ውሳኔው ይህንን ጫና ለማቅለል ያግዛል ባይ ናቸው። ዲስታንሱ የሚያመጣው ተጽዕኖ እና ማስክ መጠቀም እና እጅን በንጽና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው የተወልሰኔ ይለያያል። ለምሳሌ ሁሉም ህብረተሰብ ማስክ ቢጠቀሙ ሁለት ቤኔፊት ነው ያለው። የመጀመሪያው ቤኔፊት ሰውየው እንዳይያዝ ይከላከለዋል። አንደኛው ቤኔፊት ደግሞ ሰውየው ወደ ሌሎቹ እንዳያስተላልፍ ወደ አየር ውስጥ ድሮፕሌቶቹን ወይ ደግሞ ጥቃቅን ነገሮች ወደ አየሩ እንዳይሰራጭ ይከላከላል። ስለዚህ ትልቁ ዋናው ወደ አፍንጫችንና አፋችን የሚመጡት ድሮፕሌት ወይ ደግሞ ጥቃቅን ነገሮች የመከላከል ነገር ነው። ሁለተኛው ሳኒታይዘር የምንጠቀመው እጃችን ንጹሕ ከሆነ ወደ አፍንጫችንና ወደ አፋችን እጃችን የምነካው የመያዝ እድላችን አነስተኛ ነው ማለት ነው። ሶስተኛው የመከላከያ መንገድ ርቀትን መጠበቅ ነው። ርቀት ከአንድ እስከ ሁለት ሜትር ነው። ደብልዩ ኤች ኦ እስከ አንድ ሜትር በምለው ርቀት ነው። ይሄ ይከላከላል፣ ግን የነዚህን ሁለቱን ኢፌክት ከበር አያደርግም። ሁለቱ ነገሮች ናቸው በጣም ኢፌክት ከተጠቀም ኮሮና ባለበት ማቆም የምንችለው የትራንስፖርት ዋጋ በጥፍ መጨመሩ የኢኮኖሚ ጉዳት ስላለው ይህ መቅረቱ ጥሩ ነው የሚሉት ዶክተር ወንደርሰን፣ ሆኖም በተለይ ድሬዳዋ ላይ የታክሲ አገልግሎት ሰጪዎች እንደ የሰሌዳ ቁጥራቸው በሁለት ተከፍለው ሙሉ ቁጥር ያላቸው አንድ ቀን ጎደሎ ቁጥር ያላቸው ደግሞ ሌላ ቀን መደረጉ የኮሮና ቫይረስ የመከላከል አላማውን የሳተነው ይላሉ። እንደርሳቸው አባባል ይህ ውሳኔ የታክሲ አቅርቦት እጥረትን በመፍጠር ሰዎች ለታክሲ እንዲጋፉ የሚያደርግ ነው። ወይዘሮ መርሻ የተባሉ ወላጅና የመንግስት ሰራተኛም ውሳኔውን በደስታ ነው የተቀበሉት። እንደ መንግስት ሰራተኛ በፊት የነበረው ታሪፍ እና አሁን ተሳፋሪ ሲቀንስ የነበረው ታሪፍ እኩል ስላልሆነ ያ ታሪፍን እየከፈሉ በዛ መጓዝ በጣም ከባድ ነበረ እና ወደ ቀደመ ቦታ መመለሱ ለክፍያው ለመንግስት ሰራተኛው በቃ የሚያስጨንቅና የሚያሳስብ የነበረውን ጉዳይ ወደ ነበረበት መመለሱ መልካም ነው እላለሁኝ። በሌላ በኩል ደግሞ አሁን አዲስ ዓመት ሲመጣ ተማሪዎች ወደ ትምህርት ሲመለሱ በእንደዚህ አይነት አኳኋን አንደኛ ትራንስፖርቶች ከሚጭኑት በታች ሲጭኑ የበለጠ መጨናነቅን ይፈጥር ነበረ። ሁለተኛ ደግሞ እንዲሁም ክፍያው ያው እጥፍ ስለነበረ በጣም ይከብድ ነበረ። ስለዚህ አሁን ወደነበረበት ቦታ መመለሱ የሚፈጥረውን ጫና ያቃልለዋል ብዬ አስባለሁ። ጥሩ ነው እላለሁ። ኮሮና ቫይረስ ወደ ሀገራችን መግባቱን ተከትሎ ከተወሰዱ ዘርፈ ብዙ እርምጃዎች አንዱ የህዝብ እንቅስቃሴ ለመቀነስ መሞከር ነበር። በትራንስፖርት አገልግሎት ሰጪዎች ላይ ተወስኖ የነበረው በግማሽ አቅም የመጫንና እጥፍ የማስከፈል ውሳኔ እዚህ አካል ነበር። ሆኖም ወረርሽኙ ወደ ህብረተሰቡ ከተስፋፋ በኋላ ገደመጣሉ ኢኮኖሚያዊ ጫና ስለሚያይል በሚል ገደቡ ሳይነሳ እንዳልቀረ ነው ዶክተር ሆኑ የሚናገሩት። በተመሳሳይ ከዚህ በፊት የኮሮና ቫይረስ የተገኘባቸውና ከእነሱ ጋር ንክክ ያላቸው ሁሉ በለይቶ ማቆያ እንዲቆዩ ይደረግ የነበረ ሲሆን፣ በሽታ ወደ ህብረተሰቡ ከተሰራጨ በኋላ ግን አቅም ያላቸው ሁሉ በራሳቸው ቤት ራሳቸው ለይቶ እንዲያቆዩ የሚፈቅድ አሰራር ማሻሻያ ተደርጎ ነበር ለአሜሪካ